ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በድንቅ አጠራሩ በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እኔንና እናንተን ወደ ራሱ የሳበንና የጠራን እግዚአብሔር አምላካችን ለዘላለም እየተመሰገነ ይሁን። ዛሬን ደግሞ ደርሰን እንድናይ በፊቱም እንድንሰበሰብ ከቅዱስና ከዘላለማዊ ማዕዱ ደግሞ እንድንካፈል ፈቃዱ የሆነ እግዚአብሔር ታማኝ ዘላለማዊ ነው። ስሙ ለዘላለም ይክበር፣ ይመስገን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ እግዚአብሔር አምላካችን ባለፉት ክፍለ ጊዜያት ጥናቶቻችን ሲመግበን ሲያስተምረን እንደነበረ ሁሉ ዛሬም ደግሞ ለመንፈሳዊ ጥማታችንና ረሃባችን የሚሆነውን ቃልና ማዕዱን አዘጋጅቶልናል። ከዚህ ዘላለማዊ ማዱና በረከቱ ለመካፈል ደግሞ ልባችንን አዘጋጅተን ሁላችንም በዚህ ሰዓት እንደ ተሰበሰብን በራዲዮናችን ዙሪያ እንደ ተኰለኰልን እኔ አምናለሁ። እግዚአብሔር አመጣጣችንን ይመለከታል። አመጣጣችንንም ደግሞ ይመዝናል። የልብ ጥማታችንንን እነሆ ራባችንንም ደግሞ እግዚአብሔር አምላካችን በዚህ ሰዓት ይመለከተናል። እግዚአብሔር ታዲያ እንደ መሻታችን መጠን ሳያዳላ ለሁሉም ያካፍላል። ስሙ እጅግ እጅግ ለዘላለም የተመሰገነ ይሁን። እግዚአብሔርን በሠራው ሥራ ተሳሳት እዚህ ጋር ብታሻሽል ኖሮ እንዴት ቆንጆ ይሆን ነበረ። እዚህ ጋር ደግሞ ብታስረዝመው፣ በዚህ በግራገኙ ደግሞ እንዲያው ፈጽሞ ብታስረዝመው ኖሮማ እንዲያው ቆንጆ ይሆን ነበር ብሎ የሚመክረው ማንም የለም። እግዚአብሔር ሙሉዕ ነው። እግዚአብሔር ትክክል ነው። ኦ አቤት የእግዚአብሔር አሰራሩ እንዴት ታላቅ ነው! አቤት የእግዚአብሔር ይሳሳት ነው። ወገኖቼ አገኘው በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ጌታችንን አንድ ላይ ሆነን እናመሰግናለን። እግዚአብሔር አምላካችን ሆይ በዚህ ይህች ምሽት ደግሞ ስላዘጋጀህልን ስለ ቃልህ ማድ ስለ ዘላለማዊውና መጨረሻም መጀመሪያም ስለሌለው ፍጻሜና ጅማሬም ስለሌለው ስለዚህ ታላቅ ቃልህ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ የተለያዩ የጸጋ ስጦታዎችን ለባሪያዎች ትሰጣል። ከሁሉም የበለጠው ስጦታ እግዚአብሔር ሆይ በልባችን መቅረት ያለበት እኛንም ማሳደግና ማነጽ ያለበት ይህ ቃልህ ነው። ሰው ቃልህን ካልበላ፣ ሰው በቃልህ ካልበረታ፣ ሰው በቃልህ ካላደገ ይስታል። እግዚአብሔር ሆይ የማያልፈውን ዘላለማዊ የሆነውን ይህንን እቃልህን በልባችን ጽላት ጻፍልን። ጌታዬና አምላኬ ሆይ እንደ ሰማነው እንድንኖር ፍሬም እንድናፈራልህ እርዳን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠባቂዎች ባለፈው ምሽት ክፍለ ጊዜ ጥናታችን የኦሪት ዘፍጥረት ምዕራፍ 23ን ትምህርት ጨርሰን ወደ ምዕራፍ 24 መሸጋገራችን የሚታወስ ነው። ከምዕራፍ 24 እስከ ምዕራፍ 26 ያሉት ስለ ተወደደው ልጅ ስለ ይስሐቅ እንደሚናገሩ በይስሐቅ ሕይወት ውስጥ ሦስት ታላላቅ ታሪኮች መጠቃለላቸውን ሁለቱን ማለትም መወለዱንና በአብርሃም ለመሥዋዕት መቅረቡን በጥናታችን እንደ ተመለከትንና ሦስተኛው ታሪኩ ደግሞ ሙሽራን ወይም ሚስትን ስለ ማግኘቱ የሚያወሳው ክፍል መሆኑን ተመልክተናል። እንደዚሁም ሁሉ ሰው በሕይወቱ ሦስት ታላላቅ ምዕራፎችን እንደሚያልፍ እነርሱም ልደት፣ ጋብቻና ሞት መሆናቸውንም ከተመለከትን በኋላ አብርሃም ለልጁ ለይስሐቅ ሚስት የምትሆነውን እንዲፈልግለት የታመነውን ባሪያውን በመሰጶጣሚያ አካባቢ ወደሚገኘው አገር ወደ ካራን መላኩን ባሪያውም ርብቃን በማግኘቱ በተልእኮ ውጤታማ መሆኑን እንደምንመለከት ጠቃቅሰን ነበረ። ዛሬም ባለፈው ክፍለ ጊዜ ጥናታችን ካቆምንበት እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 24ን አውጡ። ጌታ ኢየሱስ ክርስቶስ በዚህ ምድር ሲመላለስ በነበረበት ጊዜ ምን ያክል የሰርግ ዝግጅቶችን እንደ ተካፈለ ባናውቅም ወደ ቃና ዘገሊላ መሄዱንና ሰርጉንም በዚያ ጣፋጭ ማድረጉን መጽሐፍ ቅዱስ እንደሚነግረን ተመልክተን ነበረን። አዎ ወገኖቼ እኛም ወደ ራሳችን ኑሮ ጌታ ኢየሱስ ክርስቶስን ብንጋብዞ ኑሮአችንን ጣፋጭ እንደሚያደርገው እኔ ባለሙሉ ሙሉ ተስፋ ነኝ። ዘፍጥረት ምዕራፍ 24 አስደናቂ የሆኑ መልእክቶች ከያዙ የመጽሐፍ ቅዱስ ክፍሎች አንዱ ነው። በመጽሐፍ ቅዱሳችን ውስጥ ለመጀመሪያ ጊዜ ግልጽ በሆነ መንገድ የፍቅርን ታሪክ የሚያበስርልን ይህ ምዕራፍ 24 ነው። ለይስሐቅ ሚስት እንዴት እንደተዘጋጀች ከመናገር አልፎ ክፍሉ የሚያስተላልፍልን መንፈሳዊ መልእክትም አለው። ምዕራፉን በጥልቀት ማጥናት ከመጀመራችን በፊት ሁለት ነጥቦችን እንድትገነዘቡ እፈልጋለሁ። የመጀመሪያው ነጥብ እግዚአብሔር በዕለታዊና ጥቃቅን በሆኑ የሕይወት ጉዳዮች ይመራቸዋል። ልብ በሉ እግዚአብሔር በዕለታዊና ጥቃቅን በሆኑ የሕይወት ጉዳዮች ሲመራቸው እንመለከታለን። እግዚአብሔር ከጊዜ ወደ ጊዜ ሕዝቡን መምራቱ በጣም አስደናቂ ጉዳይ ነው። በዚያ በጥንት ዘመን ባለው ኅብረተሰብ መካከል ወደ እግዚአብሔር የሚያዩና የእርሱ ምሪት የሚከተሉ ሰዎች ነበሩ ይህ የእግዚአብሔርን ምሪት መፈለግ በጥንት ዘመን የሚኖሩ ያልሰለጠኑ ሰዎች ልምምድ ነው ብለው የሚያምኑ ሰዎች በዘመናችን አሁን አሁን አሉ። እንዲህ አይነትን ነገር አትቀበሉ ወገኖቼ። የእግዚአብሔር ምሪት ለሁል ጊዜ ይሠራል። ምንጊዜም ደግሞ ትክክልና ትክክል ብቻ ነው። በቃ ምንም አማራጭ ነገር የለውም። የእግዚአብሔር ምሪት ትክክልና ትክክል ነው። የጥንት አማኞችን ሕይወት መምራት ከቻለ እግዚአብሔር ዛሬም የኔና የእናንተን ሕይወት በትክክል ይመራል እግዚአብሔር፣ ተሳስቶ አያውቅምና። ሁለተኛው ነጥብ ደግሞ የሚያተኩረው በርብቃ ውሳኔ ላይ ነው። ከአብርሃም ባሪያ ጋር ወደ ይስሐቅ ለመሄድ ቀጥታና ግልጽ ውሳኔ መወሰኗ ቀጥሎ ያለውን ሐሳብ ስንመለከት በጣም ልናስተውሎ የሚገባው ጉዳይ ይሆናል ማለት ነው። የአብርሃም ባሪያ ለይስሐቅ ሚስትን ስለ ማግኘቱ የሚያወሳውን ክፍል ከቁጥር አንድ ነው የምንመለከተው። የሂደቱን መግቢያ በሚከተሉት ቃላት ይገልጸዋል እንዲህ በማለት አብርሃምም ሸመገለ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራ ሁሉ ምን አደረገው ይላል፣ ባረከው ይላል። አብርሃም አሁን አርጅቶ እንመለከተዋለን በዕድሜም በጣም ገፍቷል። እግዚአብሔርም በነገር ሁሉ ባርኮታል። አሁን የጎደለው ነገር ቢኖር ለልጁ ሚስት ማግኘት ነው። ነገር ግን እርሱ ከሚኖርበት ከከነአን ለልጁ ሚስት አልፈለገም። ምክንያቱም ከነአናውያን ወገኖቹ አልነበሩምና፣ ስለዚህ ለይስሐቅ ሚስት ለማግኘት ባሪያውን ወደ ራሱ ሕዝብ ወደ ካራን ላከ። ቁጥር ሁለትን ተመልከቱ። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው እጅህን ከጭኔ በታች አድርግ ሲለው እንመለከታለን። ይህ በጥንት ዘመን ሰዎች ቃለማላ የሚፈጽሙበት መንገድ ነበረ። በዛሬው ዘመን በአንዳንድ ስፍራ እንደሚደረገው ግራ እጃቸውን በመጽሐፍ ቅዱስ ላይ ጭነው ቀኝ እጃቸውን ወደ ላይ አንስተው ቃለ ማላ አይፈጽሙም ነበረ። በእርግጥ መጽሐፍ ቅዱስ ሆነ ሌላ አይነት መጽሐፍም አልነበራቸውም። በዚሁ አጋጣሚ አንድ ነገር እንድትረዱ ፈልጋለሁ ወገኖቼ። በመጽሐፍ ቅዱስ ላይ እጅን ጭኖ ቃለ ማላ በመፈጸሙ አንድ ሰው እየተናገረውና የሚኖርበት ኑሮ እውነተኛ ነው ማለት አይቻልም። መዋሸት ከፈለገ በመጽሐፍ ቅዱስ ላይ እጅ ጭኖ ቃለ ማላ ቢፈጽምም እንኳን ሊዋሽና የውሸት ኑሮ መኖር ይችላል። ስለዚህ በመጽሐፍ ቅዱስ ላይ እጅ ሳይጭኑ እውነት መናገርና የእውነት ኑሮ መኖር ይቻላል። እስቲያውን ይህን እዚህ ላይ እናቁምና ወደ አብርሃምና ወደ ባሪያው ታሪክ እንመለስ። በጥንት ዘመን እንደሚደረገው የቃለ መሐላ ሥርዓት መሠረት ይህ ባሪያ እጁን ከአብርሃም ጭን በታች አድርጎ አብርሃም የሚለውን ለማድረግ ቃል ገባ። ይህ ባሪያ በዘፍጥረት ምዕራፍ አሥራ አምስት ከቁጥር ሁለት እስከ ሦስት የተጠቀሰው ኤልኤዘር ሳይሆን አይቀርም። ቁጥር ሦስት እንዲህ ይላል እኔም አብሬ ከምኖራቸው ከከነአን ሴቶች ልጆች ለልጄ ሚስት እንድትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ ይላል። ክርስቲያን ወዳጄ ሆይ፣ ለጋብቻ የደረሰ ወይም የደረሰች ወጣት ወንድ ወይም ሴት ልጅ በቤት ቢኖር ከነአናውያንን እንዳያገቡ አጥብቀ መጸለያ አለብህ። ይህም ማለት ሴት ልጅ ክርስቲያን ብትሆን ወንድ ልጅህም እግዚአብሔርን የሚያውቅና የሚያገለግል ቢሆን አው ከዓለማውያን ጋር እንዳይጋቡ አጥብቀ መጸለያ አለብህ። እግዚአብሔርን ከማያውቁ እግዚአብሔርን ከማይፈሩ ሰዎች ጋር ልጆቻችሁ እንዳይጋቡ አጥብቃችሁ መጸለይና መምከር መቻል አለባችሁ። አሁንም ከናናውያን ማለትም ጌታን የማያውቁ በምድር ላይ ሞልተው በዙሪያችን አሉ። ብዙ ክርስቲያን ወጣቶቻችንም ከእነርሱ አንዱን ወይም አንዲቷን ለማግባት በመፈለግ ፈተና ላይ ይወድቃሉ። አንድ የእግዚአብሔር ሰው እንዲህ አለ፣ ከናናውያንን የሚያገባ ወይም የምታገባ ወጣት ሰይጣንን አማቹ ያደርጋል ወይም ታደርጋለች አለ። እውነት አይደለም እንዴ ወገኖቼ? አዎ፣ አለማዩን የሚያገባ ወጣት አማቹ ምን ይሆናልህ ማለት ነው? ሰይጣን ይሆናልህ ማለት ነው። ውድ ወገኔ ሆይ፣ አባወራ ሆይ እማወራ ሆይ ወጣቶች እህቶችና ወንድሞች ሆይ ዛሬ ይህን ስሙ፣ ከናናውያንን በቤታችሁ ካስገባችሁ ሁል ጊዜ ስታኩና ስትቸገሩ ትኖራላችሁ። እግዚአብሔር ከዚህ ዐይነት መንገድ ሁላችንንም ይጠብቅ። አብርሃምም እንዲህ በማለት ንግግሩን ይቀጥላል። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለ ለልጄ ለይስሐቅም ሚስትን ትወስድለታለ ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ አለች እንደሆነ ልጄን ወደ ወጣበት አገር ልመልሰውን? አለው። አብርሃምም አለው ልጄን ወደዚያ እንዳት መልስ ተጠንቀቅ፣ ሲል ይናገረዋል። ሎሌውም አብርሃምን አለው ምናልባት ከእኔ ጋር የምትመጣውን ልጃገረድ ባላገኝ ወደ ከነአን ተመልሼ መጥቼ ይስሐቅን ወደ ካራን ምድር ልውሰደውን? ሲል አብርሃምን በግልጽ ይጠይቀዋል። አብርሃም ግን በፍጹም ይስሐቅን ወደዚያ ምድር አትውሰደው። በየትኛውም አይነት ሁኔታ ቢሆን ይስሐቅ ወደዚያ ማለት ነው ወደ ካራን መመለስ የለበትም። እኛ እንድንኖር እግዚአብሔር የሚፈልግበት ቦታ ይህ ነው አለው። ይህ እንድናስታውሰው የሚገባን እንድናስተውለውም የሚገባን ጠቃሚ ትምህርት ነው ወዳጆቼ። ከዚያም ቁጥር ሰባት ላይ እንዲህ ሲል ይቀጥላል ከአባቴ ቤት ከተወለድኩባትም ምድር ያወጣኝ፣ ይህቺንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ ይለዋል። አብርሃም በእውነት የእምነት ሰው ነው። ይህንን ደግሞ ደጋግሞ ይገልጸዋል። ለሎሌውም እንዲህ ይለዋል፣ እግዚአብሔርም ቃል በገባልኝ መሠረት እንደሚመራ እወቅ። አብርሃም በጨለማ የሚጓዝ ሰው አይደለም። እምነት በድፍን ወይም በጨለማ መዝለል አይደለም። በእግዚአብሔር ቃል ላይ መመስረት አለበት። ብዙ ሰዎች በእግዚአብሔር እናምናለን ይላሉ። አዎ፣ በዙሪያችን ያሉትን አሕዛቦችንም ብትጠይቁ እኛም እኮ በእግዚአብሔር እናምናለን፣ የእናንተ እምነት ከእኛ እምነት በምን ይለያል? እናንተ ጴንጤዎች ይሉናል በእግዚአብሔር አዎ ወገኖች፣ የማመናቸው መልካም ነው። ነገር ግን ጉዞአቸውንና ድርጊታቸውን በጭፍን ያደርጉታል። በተስፋም ላይ የተመሠረተ እምነት ይጎላቸዋል። አብርሃም ለሚለው ነገር እርግጠኛ ነበረ። ለባሪያው እግዚአብሔር በኔዘር በይስሐቅ በኩል ለዓለም በረከትን ሊያመጣ ቃል ገብቶልኛል። እግዚአብሔር ለይስሐቅ ከአገሩ ሚስት እንደሚሰጠው እርግጠኛ መሆን አለብህ ይለዋል። ስለዚህ የአብርሃም እምነት በእግዚአብሔር የተስፋ ቃል ላይ የተመሠረተ ነው። ዛሬ ሞኞች መሆን የለብንም ወገኖቼ። እምነት ሞኝነት አይደለም። በአየር ላይ የሚንሳፈፍም ነገር አይደለም። በአንድ ነገር ላይ ያርፋል። በአንድ ነገር ላይ ይመሠረታል እምነት። እምነታችን ምክንያታዊ ነው። በጭፍን የሚጓዝ ያሕዛብ አይነት እምነት አይደለም። ይህና ያል ያልፍ ይችላል ብሎ መገመትም አይደለም። ቀልድ አይደለም እምነት በእርግጥ እውነተኛ ነገር ነው እምነት። አብርሃም ሊሆን ላለው ነገር እርግጠኛ ነበር፣ ምክንያቱም እግዚአብሔር ቃል ገብቶለታልና። ቁጥር ስምንት ላይ ሴቲቱም ከአንተ ጋር ለመምጣት እንቢ ያለች እንደሆነ ከዚህ ካቀረብኩሁ ማላ ንጹነ ልጄን ግን ወደዚያ አትመልሰው ይለዋል። አብርሃም ሎሌውን እንዲህ ይለዋል፣ በፍጹም ልጄን ወደዚያ አትመልሰው። ሴቲቱን ቢ ብትል አንተ ተጠያቂ አይደለህም። ይህ ማለት ምን ማለት ነው? እንደኔ አመለካከት ወገኖቼ፣ አብርሃም እንዲህ የሚል ይመስላል። ሴቲቱ ፈቃደኛ ባትሆን እግዚአብሔር ሥራውን የሚሠራበት የራሱ መንገድ አለው። ይህ መንገድ ምን እንደሆነ አላውቅም። እግዚአብሔር ለልጄ እርሱን የማታውቅ ጣዖትን የምታመልክ ልጃገረድ እንደማይሰጥ እኔ እርግጠኛ ነኝ ያለ ይመስለኛል አብርሃም። ወዳጄ ሆይ እምነት ማለት ይህ ነው። በትክክል እግዚአብሔር የተናገረውን እንደሚፈጽም ማመን በቃ በትክክል እግዚአብሔር ሊፈጽም ያለውን ነገር የተናገረውን፣ የተስፋውን ቃል፣ ለእኛ ቃል የገባውን ነገር እንደሚያረጋግጥ ማመን ማለት እምነት ነው። በቃ እኔ አሁን በተቀመጥኩበት ወንበር ላይ ጠዋት መጥቼ ቢሮ የገብቼ ስቀመጥ ሙሉ በሙሉ ያ ወንበር እንደሚሸከመኝ በማመን ነው እንጂ እስሩ ገብቼ የትኛው እግሩ ተነቃንቆ ይሆን ከአራቱ እግሮቹ አንደኛው እንዲያው ይጥለኝ ይሆን እንዴ እያልኩ በመጠራጠር ፈጽሞ ወንበሬ ላይ ወጥቼ ቁጭ አልልም። እኔ እምነት ማለት ሳንጠራጠር አልጋችን ላይ ወጥተን እንደምንተኛ ማለት ነው። በቃ በእግዚአብሔር መደገፍ ማለት ይሄ ነው ወገኖቼ። እግዚአብሔር የተናገረውን ደግሞ ያጸናል፣ ያደርጋል እንጂ እሁድ ጠዋት ተነስቶ ወደ ቤተ ክርስቲያን ደርሶ መምጣትና ነጭ ጋቢ ወይንም ደግሞ ያማረ ልብስ ለብሶ ክረባት አስሮ ቤተ ክርስቲያን ደርሶ መምጣት እምነት ማለት አይደለም። እምነት በእግዚአብሔር ቃል ላይ የተመሰረተና እንደ ቃሉ የሚሰራ ነው። እግዚአብሔር ባዶ እምነትን ሳይሆን ቃሉን እንድናምን ይፈልጋል። እምነት እግዚአብሔር አንድን ነገር እንዲያደርግ ማስገደድ አይደለም። እንዲህ ማሰብ በጣም ምስኪንነት ነው። እግዚአብሔር አንድን ነገር የሚያደርገው ስናስገድደው ሳይሆን በቃሉ ስናምን ወይም በቃሉ ስንታመን ብቻ ነው። በቃ ወገኖቼ፣ እውቁ የእግዚአብሔር ባሪያ የሆኑት ዶክተር መጊ ስለ መማቸው ሲናገሩ በሰውነቴ ውስጥ ካለው ነቀርሳ በሽታ ጋር ረጅም ዓመታትን አሳልፍ ያለሁ ከማንም በላይ ፈውስን እፈልጋለሁ። ያልተፈወስከው በእምነት ፈውስን ስላልተቀበልክ ነው ብለህ አትንገረኝ ካሉ በኋላ ቀጥል አድርገው ፈውስ በእምነት እንደሚመጣ አምናለሁ። ቢሆንም አሉ፣ ቢሆንም እግዚአብሔርን ቢገደው እርሱ እንደ ፍላጎቴ እንደሚፈውሰኝ የሚገልጽ ቃል አልተሰጠኝም። ፈቃዱ ምን እንደሆነ አላውቅም። ፈቃዱ ምንም ይሁን ምን፣ ያ ፈቃዱ እንዲፈጸም ምኞቴ ነው ሲሉ ተናግረው ነበር። የተወደዳችሁ አድማጮቼ፣ እግዚአብሔር ፍላጎታችንን ወደ እርሱ እንድናቀርብ ይፈልጋል። ነገር ግን ጸሎታችንን እንዴት መመለስ እንዳለበት የሚወስን እርሱ ራሱ እግዚአብሔር ነው። አብርሃም እግዚአብሔርን በግድ ካልሆነ አላለውም። ግን እንዲህ ይላል፣ ይሄኛው መንገድ ካልሠራ እግዚአብሔር የሚሠራበት ሌላ መንገድ አለው በማለት መቶ በመቶ በእግዚአብሔር ላይ ታመነ። ሎሌው ተልእኮውን ስለ መቀጠሉ የሚያወሳው ደግሞ ከቁጥር ዘጠኝ መመልከት ይቻላል። ለይስሐቅ ሚስትን ለማምጣት ወደ መሶጵጣሚያ የሄደው የአብርሃም ሎሌ አስር ግመሎችን ከእርሱ ጋር ይዞ መሄዱ ምናልባት እነዚህን ብዙ ቁጥር የሆኑትን ግመሎች የሚነዱ ሌሎች ባሪያዎች ከእርሱ ጋር እንዲሄዱ ልንገምት እንችላለን። በቁጥር አስራ አንድ እንዲህ የሚልን ቃል እናገኛለን። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውኃው ጉድጓዳ አጠገብ ግመሎችን አስበረከከ ይላል ዛሬም በብዙ የገጠር አካባቢዎች እንደምናየው በጥንት ዘመን ውሃን ከወንዝ ወይም ከምንጭ የመቅዳት ኃላፊነት ያለው በሴቶች ላይ ነው። ሌሎች እንስሳትን ጨምሮ ግመሎችንም የማጠጣት ሥራ የእነርሱ ነበረ። በቤትና በአካባቢው ያለው የጉልበት ሥራ በሴቶች ላይ ይጫናል። ወንዶች የእርሻ ሆነ የንግድ ሥራ ኃላፊነት ነበራቸው። የአብርሃም ሎሌ ደግሞ ለአገሩ እንግዳ ስለነበር ውሃ እየቀዳ ግመሎቹን ማጠጣት ስለማይችል ውሃ ሊቀዱ የሚመጡትን ሴቶች መጠበቅ ነበረበት። ሎሌው ሊያደርግ ላለው ነገር ይህ እንደ መንደርደሪያ ይታያል። ከሁሉ በላይ ደግሞ የአብርሃም ሎሌ በእግዚአብሔር ላይ ይታመናል። አብርሃም መጀመሪያውኑ ሁሉን ነገር ለእግዚአብሔር አሳልፎ እንደ ሰጠ ባሪያውም ይህንኑ ሲያደርግ በዘፍጥረት ፍጥረት ምዕራፍ 24 ከቁጥር 12 እስከ 14 ባሉት ክፍሎች ተገልጾ እንመለከታለን። የአብርሃም ባሪያ ወይም ሎሌ የጸለየውን ጸሎት ከምዕራፍ 24 ከቁጥር 12 እስከ 14 ባሉት መመልከት ትችላላችሁ። የሎሌው ጸሎት ወገኖቼ በእግዚአብሔር ላይ እጅግ ጽኑ ነበረ። በከተማው ያሉ ልጃገረዶች ውሃ ሊቀዱ ይመጣሉ። ለይስሐቅ ሚስት ትሆን ዘንድ የትኛዋን እንደሚመርጥ አላውቅም። አንዷን ግን መምረጥ አለብኝ። እኔ የምመርጣት አንተ የመረጥካት ትሆን ዘንድ እለምንሃለሁ ሲል ለእግዚአብሔር ተናገረ። በሌላ አነጋገር ሎሌው ትክክለኛውን ምርጫ እንዲያደርግ እግዚአብሔር እንዲመራው ይጸልያል። ዛሬስ ወገኖቼ እግዚአብሔር ትክክለኛዋን ሚስት እንዲሰጠን ጸሎታችን ምን ያክል በእግዚአብሔር ላይ ብርቱና ጽኑ ነው? በመቀጠል ደግሞ ሎሌው ርብቃን ሲያገኛት እንመለከታለን። የአብርሃም ሎሌ የእግዚአብሔርን መመሪያ በመሻት ከጸለየ በኋላ ቀጥሎ የሚሆነውን ነገር ሳይጠብቅ አይቀርም። ዘፍጥረት 24 ከቁጥር አሥራ አምስት እስከ አሥራ ስድስት እንዲህ ይላል ይህን መናገሩንም ሳይፈጽምኖ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ ወጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ፣ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣ አችላል። በዚህ ጥቅስ እንደ ተገለጸው ርብቃ ላይን የሚማርክ መልክ አላት። እግዚአብሔር ቆንጆ አድርጎ ፈጥሯታል። ለሰዎች ቁንጅናን ወይም መልካም ደም ግባትን የሚሰጠው ሰይጣን ሳይሆን እግዚአብሔር ነው። እግዚአብሔር እየሰጣትን ውበት ሰዎች እርሱ በማይከብርበት ቦታ ዞትር ሊያውሉት ይፈልጋሉ። እግዚአብሔር ቆንጆ የሆነችውን ርብቃን ለሥራውን እንደለያት፣ ዛሬም መልካም ደምግባት ያላቸውን ሰዎች ለአገልግሎቱ እንዲጠራቸው እኔ ጸሎቴ ነው ወገኖቼ። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጭኝ ዘንድ ለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥና ምንስራዋን በእጇ ውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመለዎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለች ይላል። ምን ዐይነት አጋጣሚ ነው ወዳጆቼ? በዚህ ስፍራ ማተኮር ያለብን ጉዳይ ቢኖር ርብቃ መልከ መልካም ብቻ አይደለችም በቁንጅናዋም የምትመካ አልነበረችም ትሕትናንና ተወዳጅነትን የተሞላች ሴት ነበረች ይህንን ካነጋገሯና ሎሌውን ልትረዳ ካላት ፍላጎት ልንረዳ እንችላለን በቁጥር 20 እንዲህ ስትል እንመለከታታለን ፈጥናም ውሃውን ከንሥራዋ በማጠጫ ውስጥ ገለበጠችው ደግሞ ልትቀዳ ወደ ጒድጓዱ ሮጠች ለግመሎቹም ሁሉ ውሃ ቀዳች ይላል ግመሎቹ በቁጥር አስር የሚያክሉ እንደሆነ ማሰብ አለብን። እነዚህን ሁሉ ግመሎች ለማጠጣት ምን ያህል ጊዜ እንደወሰደባት አላውቅም፣ ነገር ግን ረጅም ጊዜ እንደወሰደባትና ሥራውም አድካሚ እንደነበር መገመት አያዳግትም። ቁጥር 21 ሰውየውም ትክ ብሎ ይመለከታት ነበር እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅም ዝም አለ ይላል ምን ዐይነት አነጋገር! ምን አይነት ማገላለጽ ነው! ተመልከቱ። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ሰውየው ምን አደረገ? ዝም አለ ይላል። ጌታ መንፈስ ቅዱስ በዚህ ቃል ውስጥ ምን እንደሚያስተምራችሁን ያላቅም። ወገኖች ሎሌው ጥግ ይዞ ነገሩን ባድናቆት ይመለከታል። በአእምሮውም አንድ ነገር ያሰላስላል። በጸሎቱ መሠረት የእግዚአብሔር ምሪት በዚህ በርብቃ እንቅስቃሴ ውስጥ እንዳለ ወይም እንደሌለ ያውጠነጥናል። በእርግጥ እግዚአብሔር እንደሚመራው ያምናል። ከቁጥር 22 እስከ አራት ያለውን ተመልከቱ። ግመሎቹም ከጠጡ በኋላ እንዲህ አለ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት፣ ለእጆቿም አስር ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት አንቺ የማን ልጅ ነሽ? እስኪ ንገሪኝ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችውም እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ ስትል ትመልስለታለች። ናኮር የአብርሃም ወንድም ነበር። እግዚአብሔር እንዴት አድርጎ ሎሌውን እየመራ እንዳለ ተመልከቱ ወገኖቼ። ርብቃ ንግግሯን በመቀጠል እንዲህ አለች፣ በእኛ ዘንድ ገለባና ገፈራ የሚበቃ ያክል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውየውም አጎነበሰ ለእግዚአብሔርም ሰገደ ይላል። ወገኖቼ በሕይወታችን የእግዚአብሔርን ምሪት ማየት ምንኛ የሚያስደንቅ ምንኛ የሚያስደስት ነገር ነው። እግዚአብሔር የእኔና የእናንተን ኑሮ ይምራህ። ሎሌውም እንዲህ አለ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ እሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ፣ ይላል በቁጥር ሀያ ሰባት ላይ። እግዚአብሔር ይክበር ይመስገን። እግዚአብሔር ሕዝቡን መምራትን ያውቅበታል። ወገኖቼ እኔና እናንተንም እንዲሁ ይመራናል። ስሙ ለዘላለም እየተመሰገነ ይሁን። ወዳጆቼ እስቲ ወደ እግዚአብሔር ቀና ብለን እንመልከት በልባችን በእውነት ዐይናችንን ሳይሆን ልባችንን አንስተን እግዚአብሔርን እንመልከት። እግዚአብሔር ሆይ በአንተ ምሪት ሳይሆን በራሴ ጊዜና በራሴ ዕቅድ ኑሮዬን ስመራ ቈይቻለሁ። አሁን ደግሞ በአንተ እንድደገፍ እግዚአብሔሮ አንተ ምራኝ ማለትን እንምረት። አዎ እግዚአብሔር ደግሞ ያን ጊዜ ሥራችንን ይሠራልናል። እግዚአብሔር አምላካችን ለኔም ለናንተም የሚበቃውን ማዕድ አዘጋጅቶ መግቦናል። ነገም እንደዚሁ እንደሚመግበን ደግሞ ተስፋ እናደርገዋለን፣ እንታመነዋለን። የዛሬው ዝግጅታችን እዚህ ላይ አበቃ። ደህና አደሩ። ለመለምከው አፌን በዝማሬ በቃል Let it be